ክፍል 2 ቁጥር 49። የመካከለኛ ዕድሜ ዘመን ከ35 እስከ 55 ዓመታት የጋብቻ ችግሮችና መፍትሄዎች። ችግሮች ከ23 ዓመታት የጋብቻ ዘመን በኋላ አራት ልጆች ከወለዱና በመንፈሳዊ ሕይወት ለብዙ ጊዜ ከቆዩ በኋላ ዮሐንስና ቅድስት ተፋቱ። ዮሐንስና ቅድስት ከመፋታታቸው በፊት የጋብቻ ህይወታቸው በሚከተሉ ችግሮች ተፈትኖ ነበር። የዮሐንስ በመካከለኛ ዘመን የስራ መለወጥና የስራው ለውጥ በእርሱ ላይ ያስከተለው የጠባይ ለውጥ፣ የቅድስት የዮሐንስን የመካከለኛ ዘመን የሽግግር ጊዜ አለመረዳትና በዚህም ምክንያት በሁለቱ መካከል የተፈጠረው አለመግባባት ቅድስት ከልጆቻቸው ጋር ሆና የዮሐንስን የአባትነትና የባልነት ስልጣንን መጋፋት፣ በዮሐንስ ላይ ያስከተለው የመንፈሳዊ ሕይወት ቅዝቃዜ፣ በአጠቃላይ ስለ ገንዘብ፣ ስለ ልጆች፣ እንዲሁም ስለ መንፈሳዊ ጉዳይ በባልና በምስት መካከል የነበረው ግንኙነት መቋረጥ ለባልና ለምስቱ መፋታት ዋነኞቹ ምክንያቶች ነበሩ። በግብረ ስጋ ግንኙነት በኩል የሚያጋጥምም ለውጥ የአንደኛው የትዳር ጓደኛ የግብረ ስጋ ግንኙነት ፍላጎት በከፍተኛ ደረጃ መጨመር ወይም በከፍተኛ ደረጃ መቀነስ የአለመግባባት ምንጭ መሆን ሲጀምር፣ ለመቀነስ ምክንያቱ ለመውለድ አለመፈለግ፣ የወር አበባ ሲመጣ፣ የእድሜ መጨመር፣ የግል ችግር ወይም ሐዘን ሲያጋጥም ፍርሃት ሲሰማ ሌላ መውደድ ሲጀመር ወዘተ። ለመጨመር ምክንያቱ የመውለድ ፍርሃት ሲጠፋ ጥሩ ጥሩ ምግብ ሲበላ ኑሮ ሲሳካና ደስተኛነት ሲሰማ ወዘተ። በጋብቻ መሰላቸት አንዱ ለትዳር ጓደኛው አስፈላጊነት ዋጋ መስጠቱን ሲያቆም፣ ማለትም ሁለቱ ለብቻ ሲሆኑ ዝምታ ሲነግስና ሌላውን ችላ ማለት ሲዘወተር የወጣትነት ዘመን ፍቅር ያለፈ ታሪክ መሆን ሲጀምር ይህ ቅሬታ የተሰማው የትዳር ጓደኛ ደግሞ በበኩሉ ሌላ ማካካሻ ከሌላ ሲፈልግ ነው። ጠብስ ሲያስመረርና ሲዘወተር የመካከለኛው ኑሮ ጣጣዎች ሲበዙ ባልና ሚስት በሆነ ባልሆነው ቶሎ ቶሎ መቆጣትና መበሳጨት ያዘውትሩ ይሆናል። የበደለው ይቅርታ ለመጠየቅ እምብዛም አይፈልግ ይሆናል። ስለሆነም እያደር ያልተፋቱ ቅራኔዎች እየበዙ ይሄዳሉ። አመሉ ነውና ምን መወያየት ያስፈልጋል ሲባል ቅራኔው እየሰፋ ይሄዳል። በመንፈሳዊ ሕይወት እድገት መለያየት። በመካከለኛው ዘመን አላማዎች ሲለዋወጡ፣ አንዱ በመንፈሳዊ በኩል ለውጥ ያገኝና ሲያድግ ሌላው ወደ ኋላ ይጎተታል። ስለሆነም አንዱ የሚያደርገው ሌላውን የትዳር ጓደኛ ሳይጥመው ይቀራ በተለያዩ አላማዎች ላይ ማትኮር፣ በወጣትነት ዘመን ኑሯቸውን ለማሻሻል እንዲችሉ ገቢያቸውን ለማዳበር በየበኩላቸው ስሮጡ አንድ የሚያደርጓቸው ብዙ የጋራ ጉዳዮች ነበሩ። መካከለኛው ዘመን ሁለቱም እንደገና ሕይወታቸውን መለስ ብለው በመመልከት አዳዲስ አላማዎች ይቀይሱ ይሆናል። ልጆች እያደጉ ለትምህርትና ለሥራ ጉዳይ ትተዋቸው ሲሄዱ ባል ወይም ምስት የግል ሙያቸውን ወይም ትምህርታቸውን የማሻሻል ዝንባሌ ይከተሉ ይሆናል። ቤቴ ትዳሬ የማለቱ ለመዝናናት በጋራ መውጣቱ፣ የትርፍ ጊዜንና ገንዘብን በጋራ መጠቀሙ ይቀረና ባልና ምስቱ ወደ ተለያዩ አቅጣጫዎች ያመራሉ። አንዱ ሌላውን የመቃረን ሁኔታ ያጋጥማል። ፍቅርና ራስን ለሌላው አሳልፎ በመስጠት ያልተገነባ ሕይወት መናናቅን ይወልዳል። ፍቅርና ራስን መስጠት ሲቀንስ በሌላው የትዳር ጓደኛ ላይ በመልክ፣ በጠባይ፣ በአቋም ስህተትን ማየት ይጀምራል። አብረው የኖሩትን ሁኔታዎች ዛሬ በአዲስ መልክ ማየት ወይም አጉልቶ በሚያሳይ መነጽር ማየት ይጀመራል። የትዳር ጓደኛው ድምፅ በፊቱ ላይ የሚታየው በ በጉዳዩ አለመስማማትና አመለካከት፣ ለብቻ የሚነጋገሩበትና በሰው ፊት የሚነጋገሩበት ሁኔታን አለመለየት፣ የአፍንጫን ቅርጽ፣ የዳሌ ወይም የሆድ ውፍረት የመሳሰሉትን ጥቃቅን ነገሮች ድሮ ምንም ያልፈጠሩትና በዝምታ የሚታለፉ የነበሩት ነቀፌታና ትችት ከሌላው ቢያስከትሉ ወደ ፍቺ ሊያደርሱ ይችላሉ። ቀድሞ ባልና ሚስት ከእነዚህ ሁሉ ሁኔታዎችና ጉድለቶች ጋር ተቻችለው የነበሩ እያደር የመዳከም ሁኔታ ሊያሳዩና መፋታት መፍትሄ ይሆናል ወደ ማለት መውጣትና መውረድ ጋብቻን የፍቅርን ቀንበር አድርጎ በመቁጠር ፈንታ የባርነት ቀንበር አድርጎ መቁጠር ይጀመራል። ስለሆነም የመጀመሪያው ከሁለት እስከ ሶስት ዓመት ያለው የጋብቻ ዘመን አደገኛ እንደሆነ ሁሉ ከ ከሀያ ዓመታት ጋብቻ በኋላ ያለው እንደዛው አደገኛ ሊሆን ይችላልና ጥንቃቄ ምንም ጊዜ ያሻል። መፍትሄዎች። የትዳር ጓደኛህን ውሱንነትና ደካማ ጎን እወቅና ተቀበል። እግዚአብሔር አንተን እንደ ተቀበለ ልክ አንተ ሌላውን እንዲቀበልህ እንደምትፈልግ አድርገህ ተቀበል። ቢያንስ ቢያንስ ከልጆችና ከሬዲዮ፣ ከመጽሐፍ፣ ከቴሌቪዥን ወዘተ ተለይታችሁ ለብቻ ሁለታችሁ ብቻ ለበቀን 15 እስከ 30 ደቂቃ የጋራ መወያያ ጊዜ ይኑራችሁ። ከቤት ውጪ የጋራ ጊዜ ይኑራችሁ። ቢያንስ ለአንድ ቀን ብቻችሁን ከቤት ወጣ ብሎ ለመብላት፣ አብሮ ለመሆን፣ ለመጸለይ ያላችሁን ግንኙነት ለማጠናከር ሞክሩ። የጋብቻ ሕይወታችሁን የተሻለ ለማድረግ እርስ በእርሳችሁና በእግዚአብሔር ፊት ቃል ኪዳናችሁን አድሱ። የጋብቻ ውይይት ወይም ጥናት በሚካሄድበት ቦታ ተካፈሉ። የትዳር ጓደኛህን ዓላማ ለማሳካት እርዳ። ይህ እንግዲህ የሌላውን ፍላጎት፣ ዓላማና ተስፋ አስቀድሞ ማወቅን ይጠይቃል። ራስህን ከመራርነትና ከቅናት ጠበቅ። እነዚህ መርዞች ስለሆኑ የጋብቻ እድገታችሁን ያቀጨጫሉና። ከእግዚአብሔር ጋር ያለህን መንፈሳዊ ሕይወትህን ከጊዜ ወደ ጊዜ አሻሽል። ማስገንዘቢያ እግዚአብሔር ቤትን ካልሠራ ሠራተኞች በከንቱ ይደክማሉና፣ የትዳር ጠጁ ያለቀባችሁ ጌታ እንደ ገና ትዳራችሁን እንዲያጣፍጠው በጸሎት ቀረቡት፣ ያደርግላችኋልና ዮሐንስ ሁለት አንድ እስከ 11 ክፍል 2 ቁጥር 5። ባሎችና ምስቶች ያስተላለፉት መልእክቶች ከዚህ በኋላ በጌጃ ቃለ ሕይወት ቤተ ክርስቲያን ለወንጌላውያን አብያተ ክርስቲያናት አገልጋዮች ባሎችና ምስቶች በየካቲት 1979 ዓ.ም በተሰጠው የጋብቻ ሴሚናር ላይ ባሎች ለምስቶች ምስቶች ለባሎች በጋራ ተመካክረው ያስተላለፏቸው መልእክቶች በቅደም ተከተል እንዳለ ቀርበዋል። አምስት ነጥብ አንድ ምስቶች ለባሎች ያስተላለፉት መልእክት የቤተ ዘመድ ጣልቃ መግባት ጉዳይ የቤተ ዘመድ ጣልቃ መግባት በክርስቲያን ቤተሰብ ውስጥ በጣም ከባድ ችግር እየፈጠረ ስለሆነ ይህን ችግር ለመፍታት ባሎች፣ ምስቶች ለቤተ ዘመድ ባዳ ሆነው እንዳይቀሩ ኃጢአት ካልሆነ በቀር በሐሳብ ሁልጊዜ የእርሱን ሳይሆን የእነርሱን ሳይሆን የምስቶቻቸውን ሐሳብ ይደግፉ። ክስም ብኖራቸው ሊያሳፍሯቸው ይገባል። ካስፈለገ በግል ምስትን በማቅረብ ያስረዱ። ዘመዶች መስሪያ ቤት ሄደው ባሎችን እንዲያናግሩ ለዚያ ለዚህ ፊት መስጠት የለባቸውም። እንደውም ምስቶችን ባሎች እንደሚያከብሩና እንደሚወዱ ለዘመዶች በቃልና በተግባር ሊያሳዩ ይገባል። አንዳንድ የባሎቻችን ቤተዘመዶች ከባላችን ፊት ከሰደቡን፣ ባሎቻችን ክርስቲያኖችም ቢሆኑ በዘመዶቻቸው ለተገቢውን እርምጃ መውሰድ አለባቸው። ምስቶቻችን ክርስቲያኖች ናቸውና ይቻሉት ብለው ጥቃትን እንዲያመጡብን ዝም አይበሉ። እኛንም ክርስቲያኖች ናችሁና ቻሉት አይበሉን። ባሎች ለውይይትም ሆነ አብሮ ለመነጋገር ስንፈልጋቸው መጽሐፍ ማንበብና በሌላ ጊዜ ማሳለፊያ ምክንያት ስለማያናገሩን ከዚህ ድርጊት ይታረሙ። ባሎች ለሚስቶቻቸው ጊዜ ይስጧቸው፣ አይናቋቸው። ለትንሽም ለትንቅም ችግር ለመወያየት ጊዜ ይስጡን። ማንበብ ሆነ መዝናናት የሚቻለው መጀመሪያ በቤት ሰላም ሲኖር ነውና ቤታችን እንዳይፈርስና እንዳይጎዳ ባሎች ችግሮቻችንን ይረዱ። ሲያነጋግሩንም በተፈታ ፊትና በፍቅር ያዳምጡን እንጂ በቁጣና በጠቆረ ፊት በድካምን መንፈስ አይሁን። የቤት ኃላፊነትን፣ የገንዘብን፣ የልጆችን፣ የእንግዳን ሁሉ በምስቶች ላይ ብቻ ጥሎ በቤት ውስጥ ባሎች ያለ ኃላፊነት መሆን የለባቸውም። ባሎቻችን በቤት ውስጥ የስራ ክፍፍል ይውሰዱ። ልጆች እንኳን ይጠብቁልን። በተለይ የቤት ሰራተኛ በማይኖረን ጊዜ ቤት በማጽዳትና በመሳሰለው ጭምር እርዱን። ሳያሳውቁን እንግዳ አያምጡብን፣ ቤት ውስጥ ያለውን ምግብ ሆነ መኝታ እንዳለ ሳያስፈቅዱን። ምክንያቶቻችንን ስንነግር እንግዳ ትጠያያለሽ አይበሉን። ባሎች ከእኛ ጋር ባሳለፉት ሁኔታ ወደ ውጭ ወጥተው አይሙን ወይም ምስጢራችንን ይጠብቁልን። ምግብ ስቀርብ መጽሐፍ አያንብቡ! ገንዘባቸውን ቢያስታውቁን ለዘመድም ስሰጡ ቢነግሩንና የፈቀድነውን አብረን ተስማምተን ብንሰጥ መልካም ነው። ወደ ውጭ ሲሄዱ የሚሄዱበትን ዓላማ ያሳውቁን እንጂ ለእግዚአብሔር አሳልፋችሁ አትሰጡም በማለት እምነት እንደሌለን አይቁጠሩ። ውጪ ስንወጣ ለምን ዘገየሽ ብለው ከሚቆጡ የሚያዘገየንን ነገር ይረዱልን። የራሳቸውን ጉዳይ ብቻ አስቀድመው እኛ እንውጣ ስንል እምቢ አይበሉን። እኛ ብቻ የምንወጣበት ሁኔታ ከኖረ ና እነርሱ ቤት ካሉ በፍጹም ፍቅር ይፍቀዱልን። ቀጠሮ ኖሮን አብረን ስንሄድ በመንገድ ሌላ ሰው ሲያገኙ ሀሳባቸውን ቀይረው ከዚያ ሰው ጋር አብሮ ለመሄድ እጅ ተመለሽ አይበሉን። ስህተት ስንሰራም በመታገስና በመቻል ፍቅራቸውን ይግለጹልን። ለብቻችንም ስንሆን በሰው ፊት እንደሚያከብሩን በቃልና በተግባር ይግለጡልን። በግልም ሆነ ከሌሎች ጋርም ስንሆን በአንድ ጉዳይ ላይ ውይይት ሲኖር ሀሳብ እንድንሰጥ ያደፋፍሩ። ደክመን የሰራነውን ምግብ ስናቀርብላቸው አጣጥመው ይብሉልን፣ ያመስግኑን፣ ያበረታቱንም። አብረን ባጀት እንድናወጣ ይፍቀዱልን። በገንዘብ አወጣጥም ቢሆን እኛ የያዝነውን ባጀት እንዴት እንደምናወጣ በሀሳብ ይርዱን። ቀጠሮ ሳንይዝ እንድናነጋግራቸው ፈቃደኞች ይሁኑ። የግብረ ስጋ ግንኙነት ሲፈልጉ መድከማችንን እና ሌላ ሌላም ችግር ስለሚኖረን መጀመሪያ የእኛን ሁኔታ አይረዱልን። ኩርፊያ ስኖር እነርሱም ለማስተካከል ቢሞክሩ፣ ሁልጊዜ እኛን ተለማማጭ አያድርጉን። ይቅርታ ሲባሉ በትዕቢት አይጩሁብን። ነገር ግን ሲጠየቁ ይቅር ይበሉ። ይቅር ከተባለ በኋላ ይረሳ እንጂ ለሌላው ጊዜ ጥፋት ደግሞ አይነሳ። እኛ ይቅር እንደምንል እነርሱም ይቅር ይበሉን። ይቅር ስንባባልም ከጌታ በቀር ሌላ ሰው ባይጨምሩ ጥሩ ነው። ክርስቲያኖች ባሎች፣ እኛ እንደ ዓለማውያን እንደፈለግን ወጥተን የማናደርግ መሆናችንን በመጠቀም አይናቁን። ተጨቃጫቂናት፣ አይበሉን። ነገር ግን ልረዱን ይሞክሩ። ቦታ ይስጡን። በውይይት ጊዜ የእኛን ሀሳብ እንደማይረባ አድርገው አይቁጠሩብን። የማይቀበሉት ምክንያት ካለ በጥሞና ያስረዱን። ሀሳብ ስናቀርብ እነሱን ለእኛ ተዉት፣ እሱን ለእኛ ተዉት፣ የሚመለከተው እኛን ነው በማለት ሀሳባችንን ውድቅ ባያደርጉብን። የምስቶችን ችግሮች ተረድተው ለወሊድ ቁጥጥር ፈቃደኛ አይሆኑልን። በሆርሞን ምክንያት ስለሚመጣብን የጠባይ ለውጦች እጅግ በጣም ሊረዱን ያስፈልጋል። አገልጋይም ሆኑ ሌሎች ባሎች የቤተሰብ አምልኮን ጊዜ የቤት ጉዳይ የእናንተ ነው በማለት ለእኛ አይተውት። በቤት ጸሎት ከእኛ ጋር እንዲኖራቸው ጊዜ እንዲኖራቸው ያስፈልጋልና የቤት ውስጥ ጸሎትን ውጪ ከሚካፈሉት ባላነሰ ሁኔታ ቦታ እየሰጡን ቢያበረታቱንና አብረን ጊዜ ብኖረን እኛ ስራ ስንይዝ አንቺ ገና ነሽ ብለው ለራሳቸው ብቻ ከሚጸልዩ በጠብቁንና ወይ በመርዳት ስራ ዋልቆ አብረን እንድንጸልይ ቢያደርጉ። በመጨረሻ የምንለው ይህን ሁሉ ብንልም ብዙ ባሎች ስላላቸው ጥሩ ነገሮች እግዚአብሔርን ዘወትር የምናመሰግንበት ምክንያት እንደሆነልን፣ ለመግለጽ እንወዳለን። አምስት ነጥብ ሁለት ባሎች ለሚስቶች ያስተላለፉት መልእክት። ጸብ የትም ቢሆን መቼም ቢሆን የማይቀር ነው። በዚህ ወቅት እህቶች ወዲያ ወደ ዘመዶቼ ካልሄድኩ እያሉ ስለሚያስቸግሩ ቃል ኪዳን የተጋባ ነው አብረን ለመኖር እንጂ ለመሄድ ስላይደለ እህቶች ይህንን ልብ ብሉት መልካም ነው። በደል እንኳን በእኛ ዘንድ ቢኖር በመሄድ ሳይሆን በይቅርታ ቢፈጽሙት። ጭራሽ አንዳንድ እህቶች ከልጆቻቸው ጋር ሲጣሉና አንዳንድ ችግር ሲገጥማቸው እንዲሁ ካልሄዱ በማለት ያስቸግራሉ። በእህቶች አካባቢ የሚነሱ ችግሮች በሆርሞን ብቻ ባይሳበብና እህቶች ድካማቸውን አውቀው ቢታረሙ። እህቶች ኩርፊያ ብተው፣ ይህ ጸባይ ወደ ልጆችም ሊተላለፍ ይችላልና አለመግባባት በሚኖርበት ጊዜ መወጣት የሚገባቸውን ግዴታ ስለማይወጡ ብዙ ነገር ከቤት ውስጥ ሳይሰራ ይቀራልና እህቶች ቢያስቡበት። አንዳንድ ጊዜ ልጆች ሲያጠፉ እናቶች ስለሚሳደቡ ልጆቹ ሳይወዱ በግድ ስድብ ይማራሉና አትሳደቡ እያሉ መልሶ ስድብ ማስተማር ተገቢ አይሆንም። አንዳንድ እህቶች የባላቸውን ዘመዶች በጣም ያገላሉ። አንዳንዶች የራሳቸውንም ቤተሰብ ጭምር ያገላሉና ቢያስቡበት። ራስ ወዳድነት በክርስትና የተገባ አይደለምና ቤተሰቦቻችን ረተው ለቁም ነገር እንዳበቁን ሁሉ እኛ የቤተሰቦቻችንን አባላት በጋራ በምክክር እንደ አቅማችን ረተን ለቁም ነገር ማብቃት አለብን። ቤተ ዘመዶችን ከመጀመሪያው እንደ ጠላት አድርገው እንዳይቆጥሩ ክርስቲያኖች እንደ መሆናችን መጠን የሁለታችንም ቤተሰቦች በኩልነት እንድንቀበል፣ ይሁን የቤት ወጪ ወይም በጀት እና እንዲሁም የሰዓት በጀት ቢያከብሩልን፣ ማለትም ከተወሰነ ጊዜ ውጪ አሁንም አሁንም ገንዘብ ባይጠይቁን፣ ሰዓትንም በተመለከተ የቀጠሮ ሰዓታችን ቢያከብሩልን ቀጠሮ በማክበር ብቻ ሳይሆን በሰዓት በኩልም ሁልጊዜ አብረናቸው እንድንሆን አያስገድዱን። እነሱም የቀጠሮው ሰዓትን ሳያከብሩ ስለሚቀሩና ሰዓት ስለሚባክን አንዳንዴ ተወትበ ያደርጉን። በገንዘብም ጉዳይ ሆነ በሰዓት ጉዳይ ወሳኝ ቢሆኑ፣ ምክንያቱም ይህቶች በአንድ ጊዜ ብዙ ነገር ለማድረግ ይጥራሉና በተለይ በአገልግሎት ላለን ወንድሞች አንዳንድ ጊዜ የአገልግሎት ቀጠሯችንን እንኳን እንድናቋርጥ ያስገድዱናልና ምን አለ ከራስ እልቅ ለጌታ ወይም ለአገልግሎት ቅድሚያ ብሰጡልን። የልጆች አስተዳደግን በተመለከተ አባቶች በምንቆጣበት ጊዜ እናቶች በማባበል ልጆችን ባያባልጉና እንዲሁም ልጆች በሚያጠፉበት ጊዜ ቆይ አባቴም ይምጣ እያሉ ከሚያስፈራሩ በወቅቱ ቢቀጡ መልካም ነው። እርማት ካለ በግል ሁለቱ ቢተራረሙ። የእንግዶች አቀባበልንም በተመለከተ ባለን ነገር እንግዳን ተቀብለው ያስተናግዱልን እንመርጣለን። እንግዳን ለመቀበል ቤታችን የግድ የድግስ ቤት መምሰል የለበትም። በቤታችን ያለው ቆሎም ቂጣም ሊሆን ይችላልና አይፈሩበት። የቤተሰብ አምልኮን በተመለከተ ወንዶች የውጭ አገልግሎት ስለሚበዛብን ሚስቶች የቤቱን ፕሮግራም እንዳይላላም እንዳይጠፋም ቢያስቡበት በተጨማሪም የቤተሰብ አምልኮ የሚደረግበትን ሰዓት ወደ ኋላ የሚጎትቱ ስለሆነ ሰዓቱን በማክበር በቅድሚያ ቢገኙልን፣ ለጋራ ልጆችንም ምሳሌ ቢሆኑልን። በተለይም የወንጌላውያን ቤተሰብ ባለቤቶች ምቹ ረዳት መሆናቸው በባሎቻቸው አገልግሎት አካባቢ መሆኑን ቢገነዘቡ። እህቶች እንደ ጎረቤታቸው ሳይሆን እንደ ቤት እየቤታቸው ቢኖሩ ለውድድር ሳይሆን በመጠኑ ጌታ በሰጠን ጌታን አክብረን ብንኖር የቤት አስተዳደሩን ቁጥጥር በየአቅጣጫው እህቶች ቢያስቡበትና ለቤት ሰራተኞች ባይተውት እህቶች ከሚያዘጋጅሉ ጥሩ ጥሩና ጥሩና ቆንጆ ምግቦች ባሻገር ባላቸው አቅምና መጠን በደንብ ራሳቸውንም አስውበውና አስግጠው ብጠብቁን። የምግቡን ያህልና ከዚያም በላይ ሊያረካን ይችላልና ካልሆነ በሌሎች ራሳቸውን በሚያስውቡ መፈተን ሊኖር ይችላልና በተለይ ከወለዱ በኋላ አንዳንድ ቶች ራሳቸውን ከመጣል ሊቆጠቡ ይገባል። የግብረ ሥጋ ግንኙነትንም በተመለከተ ፍላጎት ባላቸው ጊዜ በግልጽ ይጠይቁን። ለምን ወንዱ ብቻ ጠያቂ ይሆናል? አዳምና ሔዋን እንዳልተፋፈሩ እኛም መተፋፈር የለብንም። ግብረ ሥጋ ግንኙነት እንደምን የግብረ ሥጋ ግንኙነት እንደምንበላው ምግብና እንደምንጠጣ ውሃ እግዚአብሔር ለጥቅማችን የፈጠረው ጉዳይ እንጂ ባለጌ ነገር እንዳይደለ እህቶች ይገንዘቡልን። የወሊድ ቁጥጥርን በተመለከተ እህቶች ሙሉ ትብብር ማድረግ አለባቸው። ቁጥጥሩን ካልፈለጉና መውለድ ከፈለጉ ደግሞ በግልጽ ለባላቸው ማሳወቅ እንጂ በስውር እንዳፈርሱት ቢጠነቀቁ ከምስቶቻችን ጋር ተወያይተን መስማማት ሲሳንን የመጨረሻ ውሳኔ በባል መሰጠት እንዳለበት ይወቁልን። በተለይ እውነት በሆነ ነገር ላይ እልከኛነታቸውን ያቁሙልን። አልፎ አልፎ ምስቶቻችንን በምናርምበት ጊዜ እርማቱን በጸጋ ቢቀበሉና ግልጽ ጥፋት በሚያጠፉበትም ጊዜ ጥፋተኛነታቸው ተሰምቷቸው ይቅርታ ይጠይቁን። እንደ ጌታ ቃል ይህንን ቢያደርጉ ለባል ትልቅ ፋውስ ነው።